ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ለምሳሌ አሁን በለሳና አምባ ጊዮርጊስ ያደረግናቸውን ስብሰባዎች ሙሉ በሙሉ ባይደናቀፉም ልክ እንደ ዘጠና ሰባት ሁሉ መንገድ ላይ እየጠበቁ ሰው ወደ ስብሰባ እንዳይሄድ እና ደግሞ በልማትና በተለያዩ የመንግስት እንቅስቃሴዎች ሰውን ከየመንገዱ እየጠበቁ የማስቀረት፣ ነገር ግን እምቢ ብሎ የመጣው ሰው ወደ እኛ እንደመጣ፣ ሌላው ግን ለህይወቱ እየፈራ ነገ የሚደርስበትን እየፈራ ወደ ኋላ የተመለሰበት ሁኔታ ነው። አቶ አንዱ አለም አራጌ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ምክትል መሪ ናቸው። ድርጅታቸው በዛሬ ዕለት በሰጠው ጋዜጣዊ መግለጫ ስርዓት አልበኝነት ይቁም ሲል ካለበት የተወሰደ ነው። አንድ መታወቅ ያለበት አጠቃላይ በአማራ ክልል ብቻ ሳይሆን በሀገር ደረጃም ያለ ያ ብሔራዊ ችግር ስለሆነ ብሔራዊ መፍትሄም ስለሚያስፈልገው ተፎካካሪ ፓርቲዎችም በዚህ ላይ መስራት እንዳለባቸው የሕዝባችን ንቃተ ህሊና እንዲያድግ ስራ ሊሰሩ እመክራለሁ። የአማራ ክልል ፖሊስ ኮሚሽነር አበራ አዳሙ ናቸው። እኝህኛው ደግሞ ዝርዝሩን በዕለቱ አብይ ርዕስ እናቀርባለን። እነዚህ የሚፈጸሙ ጥሰቶች ከህግ ውጭ ናቸው። ዓለም አቀፍ ሰብአዊ መብት ህግንም የኢትዮጵያን ህግም የሚጥሱ ናቸው። እጅግ በጣም አረመኔያዊ ተግባር የሚፈጽሙ ሰዎች ከዛ አካባቢ ህግ ቁጥጥር ስር መዋል አለበት ብሎ መንግስት ሲነሳ በዚህ ደረጃ ተቃውሞ መነሳቱ እጅግ በጣም የሚያሳዝንን ነው የሚሆነው። የቀደሙት አቶ ፍስሀ ተክሌ የአምነስቲ ኢንተርናሽናል የአፍሪካ ቀንድ ጉዳዮች አጥኚ እርሳቸውን ተከትሎ የሰማችኋቸው ደግሞ በኦሮሚያ የብልጽግና ፓርቲ የህዝብ ግንኙነት ኃላፊ አቶ ታየ ደንዳአ ናቸው። ጤናስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ አርብ ጥር 22 2012 ዓ ም ስርጭት ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አዳነች ፍሳዬ ደግሞ ዜናውን አነባለሁ። የቴክኒክ አቀናባሪ ብርሃን ኃይሉ፣ የስርጭት መሐንዲሳችን ጆ ጊል። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን የሰዓቱን ያለም ዜና በቅድሚያ ርዕሰ ዜና። ታላቁ የህዳሴ ግድብን አስመልክቶ ኢትዮጵያ ግብጽና ሱዳን ዋሽንግተን ዲሲ እያካሄዱት ያለው ንግግር አራተኛ ቀኑን ይዟል። ቻይና አስር ሺህ የኮሮና ቫይረስ በሽተኞች እንዳሉ ማረጋገጧን ገለጸች። እስካሁን ባለው ጊዜ 213 ሰዎች መሞታቸው ታወቀ። ዜና በዝርዝር ታላቁ የህዳሴ ግድብን አስመልክቶ ኢትዮጵያ ግብጽና ሱዳን ዋሽንግተን ዲሲ እያካሄዱት ያለው ንግግር አራተኛ ቀኑን ይዟል ተጨባጭ ስምምነት ላይ ለመድረስ እየታገሉ ነው ተብሏል። የሦስቱን አገሮች ተወካዮች ስብሰባን የሚያስተናግዱት የዩናይትድ ስቴትስ የገንዘብ ሚኒስትር ሲሆን የህዳሴ ግድብ የውሃ ሙሌትን በሚመለከት ስምምነት ላይ ለመድረስ እየጣሩ ናቸው። በኢትዮጵያና በግብፅ መካከል የውሃ ጦርነት ሊያስነሳ ይችላል የሚል ስጋት እንዳለ ተዘግቧል። ስብሰባው ማክሰኞና ሮብ እንዲካሄድ ነበር የታቀደው ነገር ግን እስከ ዛሬ መቀጠሉ አልቀረም። የአቶ ጀዋር መሐመድን የዜግነት ጉዳይ በተመለከተ ምርጫ ቦርድ በሰጣቸው ቀነ ገደብ መሰረት ምላሽ እንደሚሰጡ የኦሮሞ ፌዴራልስት ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉዲና ገለጹ። ቦርዱ ለፓርቲያቸው ያቀረበውን ጥያቄ መሰረት በማድረግ አቶ ጀዋር መሐመድ መልስ እንዲሰጡ መጠየቃቸውን አያይዘው የገለጹት ፕሮፌሰር መረራ አቶ ጀዋር የመጣውን መልስ ለምርጫ ቦርድ እንዲያቀርብ ጠይቀነዋል። ሲያቀርብ ለምርጫ ቦርድ እናቀርባለን ብለዋል። ጽዮን ግርማ ፕሮፌሰር መረራ ጉዲናን አነጋግራ ያዘጋጀችው ዘገባ ቀጥሎ ይቀርባል። የኦሮሞ ፌዴራላዊ ኮንግረስ ኦፌኮ አዲስ የተቀበላቸው የፓርቲው አባል አቶ ጀዋር መሐመድን በተመለከተ ከኢትዮጵያ ብሔራዊ ምርጫ ቦርድ በተጻፈለት ደብዳቤ አቶ ጀዋር ኢትዮጵያዊ ዜግነት ያላቸው መሆኑን የሚያስረዳ ከኢሚግሬሽንና ስደተኞች ጉዳይ ባለስልጣን የተሰጠ ማረጋገጫ እንዲያቀርብ፣ ይህንን ሰነድ ማቅረብ የማይችልበት ሁኔታ ከተፈጠረ ደግሞ አቶ ጀዋር መሐመድን የፓርቲው አባል ማድረግ ሕግ ስለማይፈቅድለት አባልነታቸውን የማቋረጥ ሕጋዊ ግዴታ እንዳለበት ተነግሮታል። ፓርቲው ለዚህ ጥያቄ ምላሽ እንዲሰጥ ከተለያዩ መገናኛ ብዙሀን ተጠይቋል። ለዚህም ጥያቄ የፓርቲው ልዩ ልዩ ኃላፊዎች ፕሮፌሰር መረራ ጉዲና፣ አቶ ሙላቱ ገመቹ፣ አቶ ጥሩነህ ገምታ፣ አቶ በቀለ ነጋ በተለያዩ መገናኛ ብዙሀን ላይ ትናንትናና ዛሬ ምላሽ ሰጥተዋል። ጉዳዩ በአሁኑ ሰዓት ያለበትን ሁኔታ ለማጣራት የፓርቲውን ሊቀመንበር ፕሮፌሰር መረራ ጉዲናን በቀጥታ ምላሽ እንዲሰጡን ዛሬ ጠይቀናቸው ነበር ምርጫ ቦርድ ጠይቆናል ምርጫ ቦርድ የጠየቀውን እንዲያቀርብ ጠይቀነዋል ሲያቀርብ ለምርጫ ቦርድ እናቀርባለን ጥራ ያዘኝ ድረስ አቅርቦ ሆኖ ጥራ ያዘኝ የሚሰጠን መልስ ለምርጫ ቦርድ ሰጥተን ወደምንቀጥለው እንሄዳለን ፕሮፌሰር መረራ ምርጫ ቦርድ ከጻፈላቸው ሁለተኛ ደብዳቤ በኋላ ለቦርዱ የሰጡት ምላሽ እንደሌለም ጨምረው አረጋግጠዋል። ቻይና አስር ሺህ የኮሮና ቫይረስ በሽተኞች እንዳሉ ማረጋገጧን ገልጻለች። ቫይረሱ ቻይና የገባው ከጥቂት ወራት በፊት ሲሆን እስካሁን ባሉ ጊዜ 213 ሰዎች መሞታቸው ታውቋል። የዓለም የጤና ድርጅት በዓለም ዙሪያ የተዛመተው ኮሮና ቫይረስ በዓለም ደረጃ አስቸኳይ የጤና ሁኔታ ነው ሲል አውጇል። የተባበረ ዓለም አቀፍ ምላሽ እንደሚያስፈልገውም የጤናው ድርጅት ጠቁሟል። የትራምፕ አስተዳደር አሜሪካውያን ወደ ቻይና እንዳይጓዙ አስጠንቅቋል። ብሪታንያ ውስጥ የአንድ ቤተሰብ አባላት የሆኑ ሁለት የኮሮና ቫይረስ በሽተኞች መገኘታቸው ተረጋግጧል። ሁለቱ በሽተኞች ከሀገሪቱ ብሔራዊ የጤና አገልግሎት ልዩ ሕክምና እየተደረገላቸው መሆኑን ዋናው የብሪታንያ የህክምና ኃላፊ ክሪስ ዊትኒ ተናግረዋል። ህንድና ፊሊፒንስ ለመጀመሪያ ጊዜ የኮሮና ቫይረስ በሽተኞች እንደተገኙባቸው ገልጸዋል። አውስትሬሊያ፣ ካናዳ፣ ፊንላንድ፣ ጀርመን፣ ሆንግ ኮንግ፣ ጃፓን፣ ኔፓል፣ ሲንጋፖር፣ ደቡብ ኮሪያ፣ ታይላንድ፣ የተባበረው የአረብ ኤሚሬቶችና ቪየትናምም የኮሮና ቫይረስ በሽተኞች እንዳሉባቸው አስታውቀዋል። ሰሜን ኮሪያ ኮሮና ቫይረስ እንዳይዛመትባት የመከላከል ጥረት እያጠናከረች መሆኗ ተገልጿል። ስጋቱ በሀገሪቱ የሚደረገው የሰብአዊ ረድኤት ስራን እያሰናከለ ነው ሲሉ የረድኤት ቡድኖች ባለስልጣኖች ጠቁመዋል። የአሜሪካ ወዳጆች የአገልግሎት ኮሚቴ ልዑካን ቡድን በኮሮና ኮሮና ቫይረስ ስጋት ምክንያት ወደ ሰሜን ኮሪያ የመጓዙን እቅድ በጊዜያዊ መልክ ማዘግየታቸውን የእስያ የህዝባዊ ትምህርትና የጥብቅና አስተባባሪ ገልጿል። መልእክተኞቹ ከጥቂት ወራት በኋላ ድርጅቱ ጠቁሟል። የአሜሪካ ወዳጆች አገልግሎት ኮሚቴ አሁን ወቅት የሰሜን ኮሪያ አርሶ አደሮችን የምርዳት ፕሮግራም አላቸው። ፓኪስታን ዛሬ ከቻይናና ወደ ቻይና የሚደረጉት በረራዎችን በጊዜያዊ መልክ አቁማለች። ትላንት ደግሞ ከጎረቤቷ ሀገር ቻይና ጋር ያላትን ድንበር ዘለል ትልልፍ የመክፈት እቅዷን አዘግይታለች። የፓኪስታን የሲቪል ኤቪዬሽን ባለስልጣን ሁሉም ወደ ቻይናና ከቻይና የሚነሱ በረራዎች እስከ መጪው ሰኞ ድረስ እንደሚታገዱ እንደታገዱ ይቆያሉ ብለዋል። የፕሬዚደንት ትራምፕ የክስ ሂደትን አስመልክቶ ተቃውሞም እየተካሄደ ነው። ሰለሞን አባተ ዝርዝር አለው። ወደ ተወካዮች ምክር ቤቱ የወጣውን ደጋፊና ተቃዋሚ የገፋው በሪፐብሊካኑ አብላጫ መቀመጫ በተያያዘው የህግ መወሰኛ ምክር ቤቱ የፍርድ ሸንጎ ፕሬዚደንት ትራምፕ ነፃ እንደሚወጡ ቀድሞውኑ ሳይታለም የተፈታ ጉዳይ ነው የሚለው አስተሳሰብ እንደሆነ ይሰማል። ሴናተሮቹ ከአንድ ሰዓት በፊት በጀመሩትና አሁን እያካሄዱ ባሉት የአራት ሰዓታት እሰጥ አገባና ውይይታቸው ማብቂያ ላይ የሚሰጡት ድምፅ በብዙዎች ዘንድ በጉጉት እየተጠበቀ ነው። አንድም የክሱን ሂደት ለማስቀጠል ተጨማሪ ምስክሮች እና ሰነዶች እንዲቀርቡላቸው መጠየቅ፣ አሊያም ክሱ ፕሬዚደንቱን ከሥራቸው ለማስነሳት የሚያደርስ አቅም የለውም በሚል መዝጋት። 53 ሪፐብሊካንና 47 ዴሞክራቲክ ሴናተሮች ቢያንስ ሃምሳ አንድ ለአርባ ዘጠኝ በሆነ የድምፅ ልዩነት የክሱን መጻኢ ዕጣ ይወስናሉ። ይህ በእንዲህ እንዳለ ከሕግ መወሰኛው ጥቂት ሜትሮች ፈቀቅ ብሎ የወጡት ሰልፈኞች በየፊናቸው ሐሳቦቻቸውን እያንሸራሸሩ ናቸው። አጠቃላይ ስጋት ያላቸው እንደሱ ፔርና ያሉ ሰልፈኞችም አሉ። ስለ ዲሞክራሲያችን የሚጨነቅ ህዝብ እዚህ ውጪ እንዳለ እንዲያውቁ እንፈልጋለን። ነገሮች እንዲያው ሲፈራርሱ ማየት አንፈልግም። በሌላ ረድፍ ደግሞ የፕሬዝደንቱ ደጋፊዎች ቆመዋል። ከእንግዲህ ምስክሮችን መስማት አንፈልግም፣ ማስረጃዎች በቂ ናቸው የሚሉ ናቸው። ስለ ፕሬዝደንቱ ነጻ መውጣት የሚሟገቱ ኮንስታንስ ኮናስ አንዷ ናቸው። ስለ እሱ በያዙት ጉዳይ ስለ ፕሬዝደንቱ ማለት ነው አንዳችም ማስጨበጫ ማስረጃ ያላቸው አይመስለኝም። ለማንኛውም ግን አሜሪካውያን በፕሬዝደንቱ ከስልጣን መነሳትና አለመነሳት ጉዳይ ተከፋፍለዋል። የቅኝት አሃዞች እንደሚያሳዩት አርባ ስምንት ከመቶው መውረድ የለባቸውም ይላል። አርባ ሰባት ከመቶው ደግሞ መውረድ አለባቸው ይላል። ሰለሞን እናመሰግናለን። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትላንት በዋይት ሃውስ ቤተ መንግስት ባደረጉት የፊርማ ስነ ስርዓት ናፍታ የተባለው የሰሜን አሜሪካ የነፃ ገበያ ስምምነት መቅረቱን አስታውቀዋል። ፕሬዚዳንቱ ትላንት በአሜሪካ ወታደሮች ተከበው የዩናይትድ ስቴትስ ሜክሲኮ ካናዳ ስምምነት በሚለው አዲስ ሰነድ ላይ ፊርማቸውን አኑረዋል። ዛሬ በሦስቱ ሀገሮች ትልቅ ፌስታ ነው ብለዋል ፕሬዚዳንቱ ትላንት ሲናገሩ። አዲሱ ስምምነት በዩናይትድ ስቴትስ የበዛ የተሽከርካሪዎች ምርት እንዲኖር ያደርጋል የአሜሪካ የወተት ተዋጽኦ እንቁላልና ዶሮዎች ወደ ውጭ መላኩን ሊያበራክት ይችላል። ስድስት መቶ ሺህ የሥራ ዕድልና የ235 ቢሊዮን ዶላር የኢኮኖሚ እንቅስቃሴን የማስገኘት መሰረት አለው ብለዋል ፕሬዚዳንቱ። አድማጮች የምሽቱ ዜናችን ዚላ ያበቃ። አዳነችን፣ ለዜናው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይልሳት እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ቀዳሚው የዕለቱ አቢይ ርዕስ በኢትዮጵያ የሚኖር ማንኛውም ግለሰብ ሆነ ቡድን በሀገሪቱ ሕግና በፈረመቻቸውም ዓለም አቀፍ ሕግጋት ጭምር እንዲገዛ ማድረጊያው ጊዜ ዛሬ ነው ሲል የኢትዮጵያ ዜጎች ለማኅበራዊ ፍትህ ፓርቲ ኢዜማ አሳሰበ። ከደምቢዶሎ ዩኒቨርሲቲ የታገቱ ተማሪዎችንም በማስለቀቁ ሂደት መንግሥት ኃላፊነቱን በአግባቡ እንዲወጣ ሲል ጠይቋል። መለስካቸው አምሃ ጋዜጣዊ መግለጫውን ተከታትሎ ተከታዩን አድርሶናል። ኢዜማ ዛሬ ረፋዱ ላይ በጠራው ጋዜጣዊ ጉባኤ ያሰራጨው የጽሁፍ መግለጫ በሀገሪቱ ስርዓት አልበኝነት እየተስፋፋ ነው የሚል ቃና አለው። የጽሑፍ መግለጫው ርዕስ በየትኛውም ወገን የሚፈጸም ስርዓት አልበኝነትን በቃ ለማለት ጊዜው አሁን ነው ይላል። አዲስ ዲሞክራሲያዊ ስርዓትን ለማዋረድ የሚገጥመውን ከባድ ፈተና የዓለም አገራትን ተመክሮ ያስታወሰው የኢዜማ መግለጫ በኢትዮጵያም ይህንን ከባድ ታሪካዊ ኃላፊነት ተቀብለው የሚሰሩ ኃይሎች የመኖራቸውን ያህል ግርግር ፈጥረውና የራሳቸውን ፍላጎት በኃይል ለመጫን የሚፍጨረጨሩ ቡድኖችና ግለሰቦች መኖራቸውንም ያትታል። በዚህ አስቸጋሪ ወቅት ሁሉም የየድርሻውን ማድረግ ግዴታው መሆኑን ጠቁሞ የመንግሥት ድርሻ ግን ትልቅ ነው ሲል በዚህ ረገድ አቋሜ ነው ያለውን አስፍረዋል። በፓርቲው የሴቶች ቋሚ ኮሚቴ አባል ወይዘሮ ቅድስት ግርማ መግለጫውን በንባብ አሰምተዋል። የትኛውም በኢትዮጵያ ሀገረ መንግስት ግዛት ውስጥ የሚንቀሳቀስ ቡድንም ሆነ ግለሰብ ተግባር የሀገራችንን ህጎች ሀገራችን ያጸደቀቻቸውን፣ የተቀበለቻቸውን ድንጋጌዎች ባከበረ መልኩ ብቻ እንዲሆን ማድረግ የሚገባን ዛሬ ነው። ዜጎች በህግ ጥበቃ እንደሚደረግላቸው ካልተረጋገጠላቸው እና ከህግ በታች መሆናቸውን ካልተረዱ ማንም እየተነሳ የፈለገውን አድርጎ አልጠየቅም የሚል ማናለብኝነት ከሰፈነ መቼም ማቆሚያ ወደማይኖረው የህውከት ዓለም ጅው ብለን እንዳንጓዝ እንሰጋለን። በፓርቲው መግለጫ መሰረት በአሁኑ ወቅት ለዩኒቨርሲቲ ተማሪዎች የሚሰጠው ትኩረት ከዚህ በፊት ከነበረው የተለየና ከወቅቱ የፖለቲካ ትኩሳት የሚጠብቃቸው መሆን እንዳለበት ያምናል። ያ ባለመደረጉም በሀገሪቱ የተለያዩ ክፍሎች በሚገኙ የዩኒቨርሲቲ ግቢዎች የተከሰቱ ችግሮች ሁሉ የኢትዮጵያን ሕዝብ በእጅጉ ያሳዘነ እንደሆነም ይገልጻል መግለጫው። አክሎም ከሁሉም በላይ በደንቢዶሎ ዩኒቨርሲቲ ይማሩ በነበሩ ተማሪዎች ላይ የተደረገው እገታ ውሉ የጠፋና የመንግሥትን የተማሪዎችን ሕይወት የመጠበቅ ኃላፊነት አለመወጣት ያጋለጠ ነው ብለዋል። መንግሥት ሕግ የማስከበር ሥራውን በትክክልና በሚገባው መጠን ባለመወጣቱ እንዲህ ያሉ አሳዛኝ ድርጊቶች እየታዩ መሆናቸውን የጋዜጠኞችን ጥያቄ በመንተራስ የፓርቲው ሊቀመንበር አቶ የሸዋስ አሰፋ ተጨማሪ ማብራሪያ ሰጥተዋል። መንግስት ጸጥታ የማስከበር አቅም አንሶታል ወይ፣ ችሎታ የለውም ወይም ኢንፍራስትራክቸሩ የለውም፣ አይደለም። ከፍተኛ የሆነ ቸልተኝነት ይታያል። ትናንት ተናግረናል፣ ከትናንት ወዲያ ተናግረናል። ያጠፉ ሰዎች ሻሸመኔ ላይ፣ ባህር ዳር ላይ በመሳሰሉት ቦታ ቢቀጡ ኖሮ ዛሬ ይሄ አይቀጥልም ነበር። ይሄን ነገር ዛሬ በቃ አካላል ነው እየሰፋ ይሄዳል። ይሄንን መቋቋም የሚችል ምንም አይነት አደረጃጀት፣ የመንግስትን መዋቅር መቋቋም የሚችል ሌላ አደረጃጀት የለም። አሁን ያለው ቸልተኝነት መታረም አለበት የሚል ነው። የትኛውን ህግን የጠቀሳችሁት? ለምሳሌ ሰንደቅ ዓላማው ህገ መንግስቱ ላይ ያለ፣ አሁን የትኛውም ግለሰብም ሆነ ቡድን የሚጠቀምበት ሰንደቅ ዓላማው ህገ መንግስቱ ላይ ባለው ነው። ዜጋውም በየትኛውም አካባቢ ተንቀሳቅሶ የመኖር መብቱ ህገ መንግስቱ ላይ ያለ ነው። ሌሎች ኢትዮጵያ የተቀበለቻቸው ህጎች አሉ። እነሱን አክብረን በስርዓት ከምንቀይራቸው ድረስ ነው መጓዝ ያለብን። በዚያ አትምጣብኝ፣ በዚያ አትለፍ፣ ይህን ጣል፣ ይህን አንሳ የሚል አካሄድ ትክክል አይሆንም። ስለዚህ የሀገሪቱ ህጎች ለምሳሌ የምርጫ ፓርቲዎች የምርጫ ቦርድ ህግ አለ እሱን ባከበረ መልኩ ነው መንቀሳቀስ ያለባቸው። ሚዲያዎች የሚዲያ ህግ አለ፣ የግብረሰናይ ድርጅቶች ህግ አላቸው፣ ሁሉም ህጉን ባከበረ መልኩ ነው መንቀሳቀስ ያለበት የሚል ነው። የህግ የበላይነትን ባለማክበር ጉዳት የሚደርስባቸው አካላት ዱ መሆናቸውንም መግለጫው አመልክተዋል። የህግ አለመከበሩ ራሱን ፓርቲውን ጉዳት እንዳደረሰበት ያስረዱት ደግሞ የኢዜማ ምክትል መሪ አቶ አንዱዓለም አራጌ ናቸው። በግልጽ መነገር ያለበት ነገር እኛ በየክፍለ ሀገሩ ደርሰን ያየነው ነገር ላይ የተንጠለጠለው የመንግስት በጎ ፈቃድ በጎ ንግግር መሬት ላይ ስጋና ደም ለብሶ እየተገኘ አይደለም ያለው። አሁንም ካድሬው መሬት ላይ እንደተንሰራፋ ነው። በየአካባቢው ያለው ካድሬ ገና ከአሁኑ የምርጫ ነገር ሲነሳ ራሱን ለመከላከል ግብ ግብ እየፈጠረ ነው ያለው። ለምሳሌ አሁን በለሳና አምባ ጊዮርጊስ ያደረግናቸውን ስብሰባዎች ሙሉ በሙሉ ባይደን ሰውን ከየመንገዱ እየጠበቁ የማስቀረት ነገር ግን እምቢ ብሎ የመጣው ሰው ወደ እኛ እንደመጣ ሌላው ግን ለህይወቱ እየፈራ ነገ የሚደርስበትን እየፈራ ወደ ኋላ የተመለሰበት ሁኔታ ነው። ይሄ ያረጀ ያፈጀ 97 እስኪ በቃን ድረስ ያየ ነው። ከዛም በኋላ ያየ ነው። የአፈና ተግባር ነው እና በመንግስት በኩል በአማራ ክልል ያየ ነው። በአማራ ክልል በኩል ፍጹም ያልተለወጠ 97ን ደጋግሞ የሚያሳውሰን የአፈና እንቅስቃሴ ይታያል። ይሄ የአማራ ክልል ብቻ ሳይሆን ኦሮሚያም ላይ በስፋት የሚታይ ነው። ኦሮሚያ ላይም በተለያዩ ባለፈው በእርግጥ አዳማ ላይ ስብሰባ ብናደርግም በብዙ ቻሌንጅ በሌሎች አካባቢዎች ስብሰባ ለማድረግ እንዳልቻልን የሚታወስ ነው። ስለዚህ ኢትዮጵያ ሰፊው ክፍሏ በስርዓት አልበኞች ቁጥጥር ስር እየዋለ ህግና ስርዓት ተግባራዊ የማይሆንበት መሬት ያረገጠበት ሁኔታ ነው ያለው። በዚህ መግለጫ መጨረሻ ላይ ከጋዜጠኞች ለተነሱ የተለያዩ ጥያቄዎች የፓርቲው መሪዎች ምላሽ ሰጥተዋል። መለስካቸው አምሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን፣ ለዘገባው አመሰግናለሁ። አድማጮች፣ በኢዜማ መግለጫ ስማቸው ከተነሱ ወገኖች የአንዱን ምላሽ አግኝተናል። በመግቢያችን ድምጻቸውን ያሰማናችሁ የአማራ ክልል ፖሊስ ኮሚሽነር አብረ አዳሙን ወደ ስቱዲዮ ከመግባታችን ጥቂት ደቂቃዎች በፊት ነው በስልክ ያገኘ ናቸው። አመሰግናለሁ ቪኦኤ። እኔ ኢዜማ ከአንድ ወር ሆነ ሶስት ሳምንት በፊት ይመስለኛል ባህር ዳር ከተማ ላይ ስብሰባ ማድረጉን አውቃለሁ። ኋላም ስብሰባ አድርገው በሰላማዊ መንገድ አባሎቻቸውን ሰብስበው ፕሮግራማቸውን ማስተዋወቅ መሄዳቸውን አስታውሳለሁ። ያንን ሂደቱንም ውጤቱንም አውቃለሁ። በጥሩ ሁኔታ ስብሰባ እንዳካሄዱ፣ ስርዓት ባለው መንገድ የእኛም የፖሊስ ኃይል መድበን ጸጥታ እንዲያስከብርላቸው፣ እንዲጠብቃቸው መብታቸውም ስለሆነ ያን ማድረጋቸውን አስታውሳለሁ። አሁን በቅርብ ጎንደር ላይ ተደርጎ ነበር የሚል ካለፈ በኋላ ነው የሰማውኝ እኔ መጀመሪያ ስብሰባ እንደሚካሄድም አላወቅኩም ነበረ። በኮሚሽን ደረጃ የደረሰን መረጃ አልነበረም። ነገር ግን በእለቱ የሆነ ስብሰባ ተደርጎ ረብሻ ተፈጠረ ተብሎ ሰምቻለሁ። ስብሰባ የተፈጠረው አዳራሽ ውስጥ ነው እዛው እርስ በርስ የሀሳብ ፍጭት ነበረ የሚል ነገር ሰምቻለሁ። ያን እንደሰማው ወዲያው ነው የከተማውን የፖሊስ መምሪያ ኃላፊ በአስቸኳይ እዛ ቦታ ላይ ሰው እንዲመደ በአመራሮቹም ላይ ሆነ በአጠቃላይ በዛ ስብሰባ ውስጥ ባሉት አባሎች ወይም በሚወያዩት መካከል ምንም አይነት የአካላዊ ግጭት እንዳይኖር የፖሊሳዊ ስራችሁን እንድትወጡ ብዬ መመሪያ ሰጥቻለሁ። ያን አድርገዋል። ነገር ግን ቀድሞ በገባው ሰው በነበረው የሀሳብ ክርክርና ውይይት የተግባቡ አልመሰለኝም። በመጨረሻው ስብሰባው ተቋርጦ የመጡት አመራሮች ተመለሱ የሚል ሰምቻለሁ። ይሄ በእውነቱ ከሆነ እንደ ዘመናዊ ፖሊስ፣ በተለይ ደግሞ እንደ አማራ ፖሊስ ኮሚሽን በጭራሽ እንዲህ አይነት ነገር አይፈቀድም። ግን አንዳንድ ጊዜ ተፎካካሪ ፓርቲዎችም የገዥ ፓርቲ ደጋፊዎችም የተለያዩ ቅድም ያልካቸው ቡድኖችና ግለሰቦች የራሳቸውን ስራ አስቀድመው መስራት አለባቸው። እንደዚህ አይነት ስብሰባ ሲጠሩ መጀመሪያ ለእኛ ማሳወቅ ቢያሳውቁን ኑሮ እኛ ተገቢውን ጥበቃ እናደርጋለን። ሁለተኛ ለዛ ውይይት የሚጠሯቸውንም ሰዎች አጀንዳቸውንም መጀመሪያ ሴት አድርገው የራሳቸውን የቤት ስራ ሰርተው ቢገቡ ጥሩ ነው፣ ለእኛም ጭቅጭቁን ያቀልልናል፣ የፖሊስን ስራ ያቀላል። ዜጎችም ሆኑ ተፎካካሪ ፓርቲዎች የመሰብሰብና የመደራጀት የማይደፈር መብት አላቸው። ቀድመን ባወቅን ጊዜም ሁሉ ይህንኑ መብታቸው ይከበርላቸው ዘንድ ፖሊስ ለዜጎች ጥበቃ የማድረግ ስራውን ይሰራል፣ ያሉት የክልሉ ፖሊስ ኮሚሽነር ከእነርሱም ግን ትብብር እንጠይቃለን ብለዋል። እኛ በእኛ ክልል ማንም ተፎካካሪ ፓርቲ መብቱ ነው ተዘዋውሮ መቀስቀስ፣ ፕሮግራሙን ማስ ማስተዋወቅ ስብሰባ መጥራት፣ መሰብሰብ መብት ነው። ቅድም እንዳልከው ዓለም አቀፍ ድንጋጌዎች መከበር አለባቸው የሚለውን፣ አዎ መከበር አለባቸው። የሀገራችንም ህግ የዓለም አቀፍ ድንጋጌዎችን መከበር አለባቸው። የመደራጀት ነጻነት፣ የመሰብሰብ ነጻነት መከበር አለበት። ያን እናደርጋለን። ያን ስናደርግ ግን እኛም ትብብር እንፈልጋለን፣ መረጃ እንፈልጋለን። እንዳሁኑ እንደዚህ እንደዚህ አይነት ጥቆማዎች መምጣታቸውንም በጥሩ ነገር ነው የምናየው። ይሄ ግን አንድ መታወቅ ያለበት አጠቃላይ በአማራ ክልል ብቻ ሳይሆን በሀገር ደረጃም ያለ ያ ብሔራዊ ችግር ስለሆነ ብሔራዊ መፍትሄም ስለሚያስፈልገው ተፎካካሪ ፓርቲዎችም በዚህ ላይ መስራት እንዳለባቸው የህዝባችን ንቃተ ህሊና እንዲያድግ ስራ ሊሰሩ መክራለሁ። እማውቀው እዚህ ድረስ ነው። ከዛ ውጪ ሌላ ተከለከሉ ወይም ታገዱ የሚል ነገር አላውቅም። የመረጃ የለኝም። ፖሊስም እዛ ውስጥ አይገባም። የመፍቀድም የመከልከልም ስልጣን የለውም። ህግን ማስከበር ብቻ ነው የኛ ስልጣን። የአማራ ክልል የፖሊስ ኮሚሽነር አበረ አዳሙን ነው የሰማችኋቸው። አቶ አበረን ለጊዜያቸውን እናመሰግናለን። አድማጮች ወደ ሁለተኛው የመጽሔት ርዕስ እንሻገር። ዓለም አቀፉ የሰብአዊ መብት ተቋም አምነስቲ ኢንተርናሽናል በምዕራብ ኦሮሚያ ህግና ስርዓትን ያልተከተለ የጅምላ አስር እየተፈጸመ ነው ሲል መንግስትን ወቀሰ። የኦሮሚያ ክልል በበኩሉ የሰዎችን ሰብአዊ ክብር በሚያዋርድ ሁኔታ የሰብአዊ መብትን የሚጥሱ ሰዎች ለህግ እንዲቀርቡ በመገፋፋት ፋንታ መንግስት ለምን እርምጃ ወሰደ ተወሰደ እርምጃስ በሚል ተቃውሞ ማሰማት እጅግ አሳዛኝ ነው ሲል አማሯል። ጽዮን ግርማ ዝርዝሩን ይዛለች። አምነስቲ ኢንተርናሽናል የኢትዮጵያ መንግስትን ወቅሶ ባወጣው ሪፖርት ከኦሮሚያ ክልል ከምስራቅ ጉጂ ዞን ሰባ አምስት ሰዎች ከሆሮ ጉድሩ ወለጋ ደግሞ ቢያንስ ሰላሳ በአጠቃላይ አንድ መቶ አምስት የመንግስቱ ተቃዋሚ የሆኑ የፖለቲካ ፓርቲን የሚደግፉ ሰዎችን በጅምላ አስሯል ሲል ከሶታል። የሪፖርቱን ይዘት ለአሜሪካ ድምፅ ያብራሩት የአምነስቲ ኢንተርናሽናል የአፍሪካ ቀንድ ተመራማሪ አቶ ፍሳሀ ተክሌ ቦታው ለረጅም ጊዜ በኮማንድ ፖስት ስር እንደነበር አስታውሰው፣ መስከረምና ጥቅምት ላይ ረገብ ብሎ የነበረው እስር አሁን በድጋሚ መጀመሩን ተናግረዋል። ስሩ እንደቀጠለ ነው። ይሄ ደግሞ ፍርድ ቤት አይቀርቡም ሰዎቹ የምንም የሕግ ከለላ አያገኙም ማለት ነው። የታሰሩበት ምክንያት የማይነገራቸውን ብዙ ጊዜ እነዚህ የሚፈጸሙት ጥሰቶች ከሕግ ውጭ ናቸው። ዓለም አቀፍ ሰብአዊ መብት ሕግንም የኢትዮጵያን ሕግን የሚጥሱ ናቸው። አንድ ሰው ከታሰረ ጊዜ ጀምሮ በአርባ ስምንት ሰዓት ውስጥ ፍርድ ቤት መቅረብ አለበት። የታሰረበት ምክንያት ሊነገረ ይገባል። የሚያዝበት ሁኔታም የሰብአዊ ክብሩን የማይነካ ሰብአዊነትን ያሟላ መሆን አለበት ና ብዙዎቹ በአንድ በኳል ዛታ ላይ ታጉረው ነው ያሉት። ወደ ቤት አይቀርቡም። የተከሰሱበት ምክንያት አይነገራቸውም። የሚነገራቸው ነገር ያው ሸኔ ሸኔ እየተባለ ነው እንጂ እንደዚህ አርገሃል ወይ ቃል እንትን አርገሃል፣ በሳትፋሃል፣ መረጃ ቀብለሃል የሚባል ነገር የለም እ ብዙዎቹ ሰዎች ባለፉት በዚህ ሰንቀሌ እና ጦላይ ላይ በነበሩት ስሮች ውስጥ ታርጌት ተደርገው ወይም ደግሞ በዛ ውስጥም ታስረው የነበሩ a borosztor pohárjába borosulj, na, nem pihon, a borosztor egy የታወቁ ሰዎችን ታርጌት ያደረገ ወይም እነሱ ላይ እያተኮረ እስር ነው። የኦሮሚያ ክልል የብልጽግና ፓርቲ ሕዝብ ግንኙነት ኃላፊ አቶ ታዬ ደንዳአ ይህንን የአምነስቲን ክስ አልተቀበሉትም። መንግስት ዜጎችን ካስከፊ ሰቆቃ ለመታደግና ሕግ ለማስከበር ተንቀሳቀሰ እንጂ የፈጸመው የመብት ጥሰት የለም ይላሉ። ላይ በዛ አካባቢ ለውጡ ከመጣ አዎ ወዲህ በጣም አስከፊ ችግሮች የነበሩ እነዚያን ችግሮች ለመስካት መንግስት እጅግ በጣም ብዙ ስራዎችን ሰርቷል። በሰላማዊ መንገድ ችግሩ እንዲፈታ ጥረት አድርጓል። ለረጅም ጊዜም ብዙ ችግር እየተፈጠረ አመራር ተገደለ፣ ዜጎች የእለት ተእለት ስራቸውን እንዳይሰሩ፣ ታመመ እንዳይታከም፣ እንዳይማሩ ተማሪዎች ያ ብቻ ሳይሆን ከአጎራባጭ ክልል ቤኒሻንጉል ወደዛ አካባቢ ወደ ሌሽንግልና የመጡ የነበሩትን መንገድ ላይ ተገድለው፣ ችግር ተነስተው፣ ህዝብ ተፈናቅለው በጣም በርካታ ችግሮች ነበሩ። ያንን የጀመርነው መንገድ ወደኋላ እንዳይመለስ በርካታ ጥረት አድርጓል። ይህን የውጭ ዜጎች ሳይቀው ተገለው የተቀጠሉ አሉ። ያ በጣም ችግር ነበረ እና ከጦርነት ይልቅ በሰላም ነገሮችን መፍታት ያስፈልጋል ብሎ አምኖ ሰራ የነበረው ግን ያ አልተቻለም። እየሆነ ያለው ህዝቡ በጣም አስከፊ ሁኔታ ውስጥ ስለሆነ መንግስትም እርምጃ ወስዶ የህግ የበላይነትን ማረጋገጥ አለበት የሚል ከህዝቡ ጥያቄ ነበረ። ህዝቡን ያሳተፈ ስራ ነው የተሰራው እና በጅምላ የተወሰደ ነገር የለም። የችግር ፈጣሪዎች ሽፍቶች በሰላማዊ መንገድ ኢንቢ ያሉ በድርድርም ድርጅታቸው ጭምር እነዚህ ሽፍቶች ናቸው፣ እኛን የሚወክሉ አይደሉም። ስለዚህ የህግ በላይነት መከበር አለብን፣ በዛ ላይ እኛም እንከባበራለን ብለው የወሰኑት ጉዳይ ነው እና እዛ አካባቢ ሰዎች እንደሚታፈኑ ብዙ ነገሮች እንደሚሰሩ ሁሉ ይታወቃል እና እየተወሰደ ያለው ጃ መንግስት ህግንና ህግን ተከትሎ ያደረገው እንጂ ከህግ ያፈነገጠ ከጉዳዩ ጋር ተያያዥነት የሌላቸውን ሰው ምናልባት ያው በእንቅስቃሴ ውስጥ በስራ ውስጥ በስህተት የሚያዝ ሰው አይኖርም፣ አይባልም፣ ሊኖር ይችላል። ግን እሱ ተጣርቶ ይለቀቃል። ከዛ ባሻገር ግን በአካባቢ ያለውን የስርዓት አልበኝነት ህብረተሰቡን፣ ያስቸገረ ያሰቃየ ሁኔታ ለማስተካከል የተደረገ ነው እንጂ ከዛ ውጭ ፍላጎትም የለም የተሰራ ነገርም የለም ማለት ነው። በአካባቢው ላይ የታጠቀ ኃይል በሰላማዊ ዜጎች ላይ ያደረሰውን ጥቃት ለመከላከል የተወሰደ እርምጃ ነው የሚለውን የመንግስት ምላሽ ይዘን የአምነስቲውን የአፍሪካ ቀንድ ተመራማሪ አቶ ፍስሐ ተክሌን አስተያየታቸውን ጠየቅናቸው። የታጠቁ ኃይሎች እንደ አንዱ እናቃለን። እዚ አካባቢ ላይ ጸጥታ ችግር አለ። ግን እነዚህ ሰዎች እና የታጠቁ ኃይሎች ላይ የሚወሰዱ እርምጃዎች በሰላማዊ መንገድ ሀሳባቸውን ኃይል በ ራቀ መልኩ የሚገልጹ እና የሚዝንኬሩ ሰዎች እነሱ ላይ ታርጌት ማድረግ የለበትም። ታጥቀው ችግሩን የሚፈጥሩት ሰዎች ለይቶ ነው የሚወሰደው እርምጃ መሆን ያለበት። ስለዚህ አሁን እነዚህ የነበሩት ያየናቸውን እስሮች በሙሉ ከብዙዎቹ የከተማ ሰዎች ሰላማዊ ኑሮ የሚኖሩ ሰዎች ናቸው። እንደዛም ሆኖ ምናልባት በወንጀል ተሳትፈው ሊሆኑ ይችላሉ። ያ ማለት ግን የህግ ተለላ ሊያገኙ የገባው ማለት አይደለም። ለምሳሌ ቅድም እንዳልኩት በአርባ ስምንት ሰዓት ውስጥ ፍርድ ቤት መቅረብ መቻል አለባቸው። የታሰሩበት ምክንያት እና የያዙበት ምክንያት በግልጽ ሊነገራቸው ይገባል። ከዛ በኋላ ደግሞ ምርመራው ተተላቀ በቶሎ መቅረብ አለባቸው እና እነዚህ ነገሮች አለመሟላታቸው ነው ዋነኝነ አቶ ታዬ ደንዳ ጥያቄውና ወቀሳው አግባብ ቢሆን የነበረው ለምን እስካሁን ህግ አላስከበራችሁም የሚል ቢሆን ነበር የሚል ምላሽ ሰጥተዋል። በዛ አካባቢ ህብረተሰቡ ችግር ውስጥ ነው የነበረው። ያ ችግር መቀጠል የለበትም፣ እሱ መስተካከል አለበት። ያ ካልተስተካከለ መንግስትም ኃላፊነቱን ተወጥቷል ለማለት ስለሚያስቸግር ህግን ማስከበር ህዝብ በሰላም ወጥቶ በሰላም መግባት እንዲችል ማስቻል የመንግስት ኃላፊነት ስለነበረ ከአሁንም ይሄን ባለማድረጋችን የውጭም ይሁን የውስጥ ሀይል ቃወመን ብኮንነን በጣም ጥሩ ነው ነው የምንለው። እዛ አካባቢ ግን እጅግ በጣም በከፋ ሁኔታ በሰው ላይ ፕላስቲክ እያንጠባጠቡ የሚያቃጥሉ የሰው ልጆችን የሚያስኑ እናትና ልጅ አንድ ላይ የሚደፍሩ አባቶችን በልጆቻቸው ህጻናት ልጆች ፊት የሚገሉ እጅግ በጣም አረመኔያዊ ተግባር የሚፈጽሙ ሰዎች እዛ አካባቢ ሕግ ቁጥጥር ስር መዋል አለበት ብሎ መንግሥት ሲነሳ በዚህ ደረጃ ተቃውሞ መነሳቱ እጅግ በጣም የሚያሳዝንን ነው የሚሆነው። ለምንድን ነው የሕግ በላይነትን ያላስከበራችሁ ብንባል፣ ይሄ አግባብ ነው የሚሆነው ማለት ነው። ሙሉ ስሜን አትጥቀሺ ዲኮ በይኝ ያለ አንድ የአካባቢው ተወላጅ አነጋግሬ ነበር። ዲኮ በአሁን ሰዓት አዲስ አበባ ከተማ ቢሆንም ተወልዶ ያደገው ግን በዙ አካባቢ ነው። አሁን ቤተሰቦቹ እዚያው ናቸው። በቅርቡም አካባቢውን ተመልክቶ መጥቷል። በየጊዜው ከአካባቢው ወደ አዲስ አበባ የሚመጡ ሰዎችን እያነጋገረ መረጃ እንደሚሰበስብ ነግሮኛል። ዲኮ እንደሚለው በጸጥታ መደፍረስ፣ በኢኮኖሚው መውደቅና ሰላማዊ እንቅስቃሴ በማጣት ዋናው ተጎጂ ማህበረሰቡ ነው ይላል። በተጨማሪም ደግሞ በአሁን ሰዓት መንግስት እርምጃ ለመውሰድ ሲገባ እርምጃውን የሚወስደው ከማህበረሰቡ በወጡ ልጆች ላይ በመሆኑ ህብረተሰቡ በሁለቱም በኩል አጣብቂኝ ውስጥ ገብቷል ይላል። የሆነውንና የሆነ ያለውን ነገር ለመናገር አንደኛ ህብረተሰቡ ፍርሃት ውስጥ መሆኑን፣ ሁለተኛ ደግሞ የስልክ አገልግሎት አለመኖሩን እንደ ችግር ያነሳል። ሰው በፍርሃት መካከል ውስጥ ነው ያለው። ትልቁ የሚፈራው ሀይል መንግስት ነው። መረሳት የሌለበት እነዛ ታጣቂ የሚባሉት እኮ የማህበረሰቡ ልጆች ናቸው። ቶታሊ እነዚህ ማህበረሰብ ልጆችን አውጥቶ እንካ ልጄን ብሎ ማንም የሚሰጥ አካል ላይኖር ይችላል። መንግስት በራሱ መካኒዝም እነዚህን ነገሮች ፈልጎ ወይም በራሱ የደህንነት መረቦች እየተጠቀመ ማውጣት ይቻል ይሆናል። ማህበረሰቡን ግን ይህንን አውጥተህ እነዚህን ሰዎች አሳልፈህ ስጣቸው ብለህ ብትል ማህበረሰቡን ላይሰማ ይችላል፣ ላይቀበል ይችላል። ለጊዜ ሰዎችን በተወሰነ መልኩ ደግሞ አስማምተው መረጃን ከነሱ መቀበል ይቻል ይሆናል። ግን መረጃ የሰጠው አጋል ደግሞ ደነክስትን የሚደርስበት ነገር አስፈሪ ነው። አብዛኛው ሰው እዛ ነው ያለው ሸሽቶ የወጡም ሰዎች አሉ። ለምሳሌ ከአንድ ሁለት ቀን በፊት አንድ ሰው እንደ አጋጣሚ እግረ መንገድ ማቀውን ሰው አግኝቼ ነበረ። ሸሽቶ ነው የወጡ ጮን ያለው ይሄ ኢኮኖሚ ድቀት ቀላል አይደለም። ሰዎች ስራ ሰርቶ፣ የሀገራችን ሁኔታ የታወቀ ነው። ኑሮ ከእጅ ወደ አፍ። ስለዚህ ሰው ካልሰራ ኬትም ልመጣለት አይችልም። ኢኮኖሚ እየከበደ የትመጣ ስርአት አልበኝነቱ የተስፋፋ ነው የሚመጣ ስለዚህ ያለው አቅም ያለው ዘመድ ያለው ወደ መሀል የመሸሽ ነገር አለ። ሌላም ደግሞ ወጣቶች ኮማንድ ፖስትንም ከመፍራት ወደ ከተማ ይመጣሉ፣ ወደ አዲስ አበባ ይመጣሉ። ዲኮ መፍትሄ ነው ያለውንም ይናገራል። ችግሩ ነበር ከመጀመሪያው፣ አሁን ግን ተባባሰ። የማጥራቱ ዘመቻ እውነት ለመናገር እንደሚታሰበው በጦርነት የሚቻል አይደለም። ጦርነትን በሰዎች ታሪክ ውስጥ እናውቃለን። ጦርነትን ማሸነፍ ከባድ። አውደ ውጊያን ማሸነፍ ይቻላል። በአንድ ቦታ የተፈጠረውን ችግር ሄዶ ተዋግቶ ለተወሰነ ጊዜ ፎይታ ማግኘት ይቻላል። ያደጉ ሀገራትም ቶታሊ ጦርነትን አላሸነፍም። ስለዚህ የገቡበት ጦርነት ቀላል አይደለም። ስፔሲፊካሊ ከታጣቂዎች ወይም መንግስት እንደሚለው ከዛ አካባቢ ከሚንቀሳቀሰው የኦነግ ሰራዊት ወይም ደግሞ ከመከላከያ ሰራዊት የሚያደርሰው ጥቃት ለማምለጥ ወደ ኦነግ የማላከፉ ችግር ቶታሊ ጦርነቱን አሸንፈው አካባቢውን ሰላም የማድረግ ደስ በቀላሉ እንደዚህ የሚቻል አይደለም። በጦርነት አይቻልም። ኮንስ የሆነ ከማህበረሰቡ ጋር በማህበረሰቡ ውስጥ ካሉ ታዋቂ ሰዎች፣ ከወጣቶች ጋር፣ ከሃይማኖት አባቶች ጋር ሁሉም ሰው እዛ አካባቢ ቶታሊ ከስቴክሆልደርሶች ጋር የማያቋርጥ ምክክር ካልተደረገ የማህበረሰቡን ችግር የበለጠ የማይወጣበት አዝቅ ውስጥ ከማግባት ፈይደው ጦርነቱ የሚያመጣው ለውጥ አለ። ብያላ ምንም የኦሮሚያ ክልል ብልጽግና ፓርቲ ህዝብ ግንኙነት ኃላፊ አቶ ታዬ ደንዳ በበኩላቸው መንግስት ወደ እርምጃ ከመግባቱ በፊት ሽምግልናውን ሞክሮ እንደነበረ ያስታውሳሉ። በእርግጥ እነሱም የሚያውቁት አይመስለኝም። አላማቸው የድርጊቱ ያንን ቡድን የሚመራው መሮ የሚባል ሰውዬ አንድ ወቅት ላይ ሽማግሌዎች ከተዚህ ተልከው ነገሩ በእርቅ ማለቅ አለበት። ህዝቡ ለተጨማሪ ላይ መጋለጥ የለበት። እናንተም የምትፈልጉት ነገር ካለ የዲሞክራሲ ምህዳሩም ሰፍቷል እና ሁሉን ነገር በሰላም መጨረስ ነው። ለሀገርም ለህዝብ የሚጠቅመው እሱ ነው ብሎ ሲሄዱ እኔ ህዝቡ ራሱ ነጻ ወጥቻለሁ የሚል ከሆነ ዝንጀሮና ከርከሮ እነዚህን ነጻ ለማውጣት ይዋጋለሁ እንጂ እኔ አልመለስኝ ሚል አቋም ነው የያዘው። ይሄን ይታወቃል በግልጽ ማለት ነው ሶ አላማቸው ምን እንደሆነ እነሱም የሚያውቁት አይመስለኝም። በጣም የሚያሳዝን ነው ደግሞ በእንደዚህ አይነት ሁኔታ ይሄ ህብረተሰብ በጣም አስከፊ ሁኔታ ስር በነበረበት እናት በልዩ ሬሳ ላይ እንድትቀመጥ በተገደደችበት፣ በጅምላ ሰው ሲጨፈጨፍ በነበረበት አል ንድሉ ኖሮ በጣም ጥሩ ነበረ ያንን ሲያደርግ የነበረ ሀይልም አጠቃላይ ተክልሉም እጁን ባነሳበት ማግስት እንደዚህ አይነት ትግል ነው ብሎ መጀመርም አጠቃላይ አላማ ያለ የማይመስለኝም እኔም በመጨረሻ ማቶ ታዬ መንግስት ህግን ለማስከበር ጠንክሮ ይሰራል ህግንም ያስከብራል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ ጤንን፣ ለዘገባው አመሰግናለሁ። አድማጮች የአርብ ጥር 23 ምሽት ዝግጅታችንን ነው የምትከታተሉት። ወደ ተከታዩ መጽሔት ርዕስ ልውሰዳችሁ። ዓለም አቀፍ ስጋት የደቀነው የኮሮና ቫይረስ ጉዳይ ቻይና ውስጥ አስር ሺህ የኮሮና ቫይረስ ተጋላጮች መኖራቸውን የቻይና መንግስት ይፋ አደረገ። የዓለም ጤና ድርጅት ችኦ በበኩሉ የኮሮና ቫይረስ ዓለም አቀፍ የአስቸኳይ ጊዜ ስጋት መሆኑን በትላንትና እለት አውጇል። ጄፍ ከስተር ያደረሰንን ዘገባ ጨምሮ ሰለሞን አባተ ተከታዩን አጠናቅረዋል። የቻይና የጤና ኮሚሽን ዛሬ ቤጂንግ ላይ በሰጠው ጋዜጣዊ መግለጫ የኮሮና ቫይረስ ወረርሽኝ አሁን ያለበትን ሁኔታና ደረጃ አሳውቋል። የብሔራዊ ኮሚሽኑ ቃል አቀባይ ሚፌንግ ጃንዋሪ 30 ወይም ጥር 21 እኩለ ሌሊት ላይ ብሔራዊ የጤና ኮሚሽኑ ከሁሉም ክፍላት አገራት እና ከተሞች እንዲሁም ከቺንጂያንግ የምርትና የግንባታ ብርጌዶች ሪፖርቶችን ተቀብሏል። አሁን 9692 የተረጋገጡ ህሙማን አሉ። 1527 በጽኑ የታመሙ ናቸው። 213 ሰዎች ሞተዋል። 171 ደግሞ ታክመው ወጥተዋል። በአጠቃላይ 15238 የተጠረጠሩ አጋጣሚዎች አሉ። ቫይረሱ መቀስቀሱ ለመጀመሪያ ጊዜ ከተገለጸ አንስቶ ወደ 213 የዘለለ ግዙፍ የሞት መጠን ሲነገር ዛሬ የመጀመሪያው ነው። ከቻይና ውጪ 68 ሰዎች ለኮሮና ቫይረስ መጋለጣቸው ሲረጋገጥ ጄኔቫ ላይ የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም የአጣዳፊ ጊዜ ሁኔታ አውጀዋል። I'm declaring a public health emergency of international concern over the global outbreak. በአዲሱ የኮሮና ቫይረስ ምክንያት ዓለም አቀፍ ስጋት የሆነ የማህበረሰብ ጤና የአጣዳፊ ጊዜ ሁኔታ አውጃለሁ። ለዚህ መግለጫ ዋና ምክንያቱም ቻይና ውስጥ ያለው ሁኔታ ሳይሆን ሌሎች አገሮች ውስጥ እየተከሰተ ያለው ነው። የWHO ዋና ዳይሬክተር አክለውም የአሁኑ መግለጫቸው በዓለም አቀፍ ጉዞዎችና ንግዶች ላይ አስፈላጊ ያልሆኑ ያሏቸውን እገዳዎች መጣልን እንደማይጨምር በአጽንኦት አሳውቀዋል። ይሁን እንጂ የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ወደ ቻይና ለሚሄዱ አሜሪካውያን የአራተኛ ደረጃ የጉዞ ማስጠንቀቂያ አውጥቷል። በተጨማሪም የዩናይትድ ስቴትስ የበሽታዎች መቆጣጠሪያንና መከላከያ ማዕከላት ሲዲሲ ሰዎች እጅግ አስፈላጊ ካልሆነ በስተቀር ወደ ቻይና እንዳይሄዱ አሳስቧል ወይም መክሯል። ኢሊኖይ ዋና ከተማ ቺካጎ ውስጥ የጤና ባለሥልጣናት ትናንት በሰጡት መግለጫ ደግሞ ሁለተኛ ሰው ለኮሮና ቫይረስ መጋለጡን አረጋግጠዋል። ተጋልጧል የተባለው ሰው ወደ ቻይና ሄዶ የማያውቅ መሆኑ ቫይረሱ ከሰው ወደ ሰው እየተላለፈ መሆኑን ማሳየቱን ተናግረው ስጋቱን እንዳባባሰው ገልጸዋል። በሌላ በኩል ደግሞ እንግሊዝ ውስጥ ሁለት ሰዎች ኮሮና ቫይረስ እንደተገኘባቸው መረጋገጡን የሀገሪቱ የጤና ኃላፊ ዛሬ አስታውቀዋል። ለቫይረሱ ተጋልጠዋል የተባሉት ሰዎች የአንድ ቤተሰብ አባላት መሆናቸውንና በባለሙያ የቅርብ ክትትል በሕክምና ማዕከል እየተደረገላቸው መሆኑን ኃላፊው ገልጸዋል። ህንድና ፊሊፒንስም የመጀመሪያዎቹን አጋጣሚዎች ዛሬ አረጋግጠዋል። እያደገ በሄደው የኮሮና ቫይረስ የደረሰባቸው ሀገሮች ቁጥር ውስጥ አውስትራሊያ፣ ካናዳ፣ ፊንላንድ፣ ጀርመን፣ ሆንኮንግ፣ ጃፓን፣ ኔፓል፣ ሲንጋፖር፣ ደቡብ ኮሪያ፣ ታይላንድ፣ የተባበሩት አረብ ኤሚሬቶችና ቪየትናም እንደሚገኙ ታውቋል። ኢትዮጵያ ውስጥ እስከዛሬ ምሽት ኮሮና ቫይረስ አለመታየቱ ተገልጿል። አሁን ያለውን ሁኔታ አስመልክቶ ብሔራዊውን ምላሽ እያስተባበረ ያለው የማህበረሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር ኤባ አባተ ዛሬ ማምሻውን ለባልደረባዬ ኤደን ገረመው ማብራሪያ ሰጥተዋታል። ቅንጭብ አርጌ ላሰማችው። ከህብረተሰብ ጤና ኢንስቲትዩትና ከጤና ሚኒስትር እይታ አንጻር ያሉ አንግሉን ወይም ደግሞ በዛ ሳይድ ያሉ እውነታዎችን ነው የምናገረው የመጀመሪያው የዓለም ጤና ድርጅት ዓለም አቀፍ ችግር ብሎ ሲያውጅ ኢትዮጵያንም ይመለከታል። ሁሉንም የዓለም ሀገር የሚመለከት ነው። በተለይ ደግሞ ኢትዮጵያ ደግሞ ተጋላጅ የምትሆንባቸው ደግሞ ምክንያቶች ይኖራሉ። ያንን ማለት ግን የመጀመሪያውም የመጨረሻውም ሶሉሽን ማነው በረራዎችን ማቆም ነው ደግሞ የሚል የኢመርጀንሲ ወይም የወረርሽኝ የመከላከል ደግሞ የመጨረሻ ግብ ደግሞ የለም። ትላንት ከታወጀ አዋጅ ጋር ካየን ለማንኛውም ሀገር አሁን ትኩረት የሚሰጥበት ሁኔታ ላይ ነው ያለ። ነው ሆን መልእክት ነው የሚያመጣው። ስለዚህ ለዛም ነው እኮ ከመጀመሪያ ጀምሮ ኬዙ ከታወቀ በኋላ ትልቅ ስራ ስንሰራ የነበረው ምክንያቱም ተጋላጅ ልንሆን እንችላለን። ይሄንን ግን ልንመክትበት የምንችልባቸው መንገዶች የተለያዩ ናቸው ነው። ለምሳሌ በሁለት ሺ አስራ አራት እና አስራ አምስት ከፍተኛ የሆነ የኢቦላ አውትብሬክ በምዕራብ አፍሪካ ተከስቶ ነበረ። አስራ አንድ ሺህ ሰው ነው የጨረሰው። እንግዲህ ከፍተኛ የሆነ ደግሞ የኢኮኖሚም ትልቅ ክራይሲስ ይዞ የመጣ አውትብሬክ እንደሆነ ሁላችን የምንገነዘበው ነው። በዛን ወቅት አብዛኛው ሀገራት የራሳቸውን ውሳኔ ወስነው የዓለም የዓለም ጤና ድርጅት በምክር ሀሳብን ባያስቀምጥ ልክ እንዳሁኑ የወሰኑበት ሁኔታ አለ። የኢትዮጵያ አየር መንገድ ግን ሲበር ነበረ በላይቤሪያም፣ በሴራሊዮንም፣ በሌሎቹ። እሱም ብቻም አይደለም ኢትዮጵያ ከሁለት መቶ ገደማ የሚሆኑ የጤና ባለሙያዎቿን ቀጥታ እዛው ችግር የተከሰተበት ቦታ ልካ ሁሉ ዋናው ስራ ውስጥ ተዋና የሆነ ስሰራ ነበረ። ነገር ግን ኢትዮጵያ ውስጥ በዛ ነው የተከሰተ ችግር አልነበረም። በረራም ስላልቆመ እንደውም ወደ ሁለት መቶ የሚጠጋ የጤና ባለሙያዎችንም ልከን ሁሉ ኢቦላ ኢትዮጵያ ውስጥ አልመጣም። ስለዚህ ዋናው ትልቁ ስራ መሬት ላይ የሚሰራው ስራ ነው። እዛ ላይ ደግሞ ከዚህ በፊትም የነበረው ተሞክሮ ስላለ ይህን ሁሉ ታሳቢ ተደርጎ ነው እንግዲህ ስራዎች እየተሰሩ ያሉት የቫይረሱን ወደ ሀገር መግባት ለመከላከል ኢትዮጵያ ውስጥ የተጠናቀ ከረ ዝግጅት መኖሩን ገልጸዋል። ዶክተር ኤባ ወደ ቻይና የሚደረግ በረራ መቆም አለመቆምን አስመልክቶ ለተጠየቁት ጥያቄ ከሰጡት መልስ ነበረ የሰማችሁት። የኮሮና ቫይረስን ሙሉ ምርመራ ኢትዮጵያ ውስጥ ለማድረግ ዝግጁነቷን እያጠናከረች መሆኗን፣ በመጪው ሳምንት ውስጥም ሙሉ ዝግጅት እንደሚኖራት ዶክተር ኤባ ገልጸዋል። የኮሮና ቫይረስን ዓለም አቀፍ ሁኔታና ኢትዮጵያንም እንዲሁ ዝግጅት እየተከታተልን ሰሞኑን ማቅረባችን እንቀጥላለን። ሰለሞንና ኤደንን ለዝግጅቱ አመሰግናለሁ። አድማጮች፣ ናይልሳት ላይ ልናገኛቸው አልቻልንም። በኢሜይልና በስልክ እንዲሁም በፌስቡክ ገጻችን መልእክታችንን መልእክቶቻችሁን ያደረሳችሁን አድማጮቻችን መልእክቶቻችሁ ደርሰውናል። የቴክኒክ ክፍላችንም ፈጣን ትኩረት ሰጥቶ ስርጭቱ እንደተመለሰ እናሳውቃችኋለን። ከጥቂት ቀናትም በፊት እንዲሁ አዲሱን የአሜሪካ ድምፅ የተንቀሳቃሽ ስልክ አፕ መጠቀም አስቸግሮናል ያላችሁን አድማጮቻችን አፑ መስተካከሉን ማስታወስ እንወዳለን። አድማጮች በ22፣ በ25 ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 ላይም እንገኛለን። አሁን ወደ ተከታዩ መጽሔት ርዕስ ልውሰዳችሁ ሶስት ዓመት ተኩል ከፈጀ እልህ አስጨራሽ ድርድርና ሁለት ጠቅላይ ሚኒስትሮች ተገፍተው ሥልጣናቸውን የለቀቁበት የብሪታንያና የአውሮፓ ኅብረት ፍቺ እነሆ ዛሬ አርብ በለንደን የሰዓት አቆጣጠር ከምሽቱ አምስት ሰዓት ላይ በይፋ እውን ይሆናል። በብሪታንያና አህጉራዊ ኅብረት መውጣት በእንግሊዝኛው ቅጽሉ ብሬግዚት የተባለው ሂደት ደጋፊዎች ለደስታ መግለጫ ፈንጠዝያ ሲዘጋጁ፣ የህብረቱ መቀመጫ ብራስልስ ላይ ደግሞ የመጨረሻዎቹ የብሪታንያ ፓርላማ አባላት ሲወጡ የሐዘን ስሜት የሚስተዋልበት ነበር። ይሁን እንጂ የዛሬው ዕለት እንደ አውሮፓውያን የዘመን አቆጣጠር ጥር 31 ብሬግዚት ተጠናቀቀ ማለት ሳይሆን ብሪታንያ ረጅሙን የፍቻዋን ጎዳና የተያያዘችበት መሆኑን ጠቅሶ የአሜሪካ ድምጹ ሄንሪ ሬጅዌል ያሰናዳውን ቆንጅታየ እንዲህ አቀርበዋለች። የአውሮፓ ፓርላማ አባላት የብሪታንያን አወጣጥ የሚመለከቱት ደንቦች ላይ ድምጻቸውን ከሰጡ በኋላ ሰባ ሶስቱን ባልደረቦቻቸውን የወዳጅነት ስንብት መዝሙር እየዘመሩ ነበር የሸኟቸው። በፍቺው የተደሰቱ የብሪታንያ የህብረቱ ፓርላማ አባላት በደስታ ወደ ሀገራቸው ተመልሰዋል። አንዱ ናይጅል ፋራጅ ናቸው መሄዳችን ነው። ነጻነት፣ ዴሞክራሲ፣ ራሳችንን በራሳችን ወደ ማስተዳደር ድል አደረግን። ሌሎች ደግሞ ሐዘንና ቁጭት ተሰምቷቸዋል። የቤልጅየሙ የአውሮፓ ፓርላማ አባል ጋይ ቨርፍስታት አንዱ ናቸው። የብሪታንያ ተወካዮች ከእኛ በመለየታቸው ሁላችንም አዝነናል። ሁሉንም ማለታችን አይደለም። ለምሳሌ ሚስተር ፋራጅን የምንናፈቃቸው አይመስለኝም። ሌሎቹን አዎ። ስለዚህ ብሪታንያ ከአውሮፓ ሕብረት ከዛሬ አርብ ማታ ጀምራ መሰናበቷ፣ ፍቺው አለቀ፣ ተጠናቀቀ ማለት ነው። አሁን የራንድ ኮርፖሬሽን ዓለም አቀፍ ምክትል ፕሬዚደንት የሆኑት የቀድሞ የዩናይትድ ስቴትስ አምባሳደር ቻርሊ ሪየስ አይደለም ይላሉ የብሪታንያን ከአውሮፓ ኅብረት መውጣት በተመለከተ በምን አይነት እንደምትለያይ መለያየትስ ያስፈልጋል ወይ በሚለው ዙሪያ ሦስት ዓመት ተኩል የፈጀ ክርክር ስለተካሄደ መንገድ ይዞ የተደመደመ የሚመስላቸው ብዙ ሰዎች አሉ። አይደለም፣ አላለቅም። እንዲያውም የዩናይትድ ኪንግደምና የአውሮፓ ኅብረት የወደፊት ግንኙነት ተጨባጭ አድማስ ገና መጀመሩ ነው። በዚህ ቁርጥ ያለ እልባት ባላገኘ ጉዳይ የሚካሄዱት ድርድሮች ደግሞ ብሪታንያን በዚህ የአውሮፓ አመት ብቻ በአጠቃላይ የአገር ውስጥ ምርቷ አምስት ነጥብ አምስት ቢሊዮን ዶላር ኪሳራ ይዳርጋታል። ሪፖርቱን ካጠናቀሩት አንዱ የቀድሞው የዩናይትድ ስቴትስ አምባሳደር ሬስ ናቸው። ትናንትና የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮን ተቀብለው ያነጋገሯቸው የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን ከአውሮፓ ሕብረት ጋር የሚካሄደው ድርድር ከዚህ አመት አያልፍም ነው ያሉት። አፋጥ ነው ካከናወኑት ይህ በእንጥልጥል ላይ ያለው ጥያቄ ፈጥኖ ተደመደመ ማለት ነው። በሌላ በኩል ደግሞ ለማፋጠን ብለው የማይሆን ስምምነት ውስጥ ከገቡም ለአጭር ጊዜ መፍትሄ ብለው ለዘለቄታው ዋጋ ሊያስከፍላቸው ይችላል። ቦሪስ ጆንሰን ቶሎ ብለው ከዩናይትድ ስቴትስና ከአውሮፓ ውጪ ካሉ ሀገሮች ጋር የንግድ ስምምነት መዋዋል ይፈልጋሉ። አሁንም የራንድ ኮርፖሬሽኑ ምክትል ፕሬዝደንት ቻርሊ ሪየስ ከተቀረው ዓለም የፈለገውን ያህል ጥቅም ቢያገኙ ከአውሮፓ ኅብረት በመለያየታቸው የሚደርስባቸውን ጉዳት አያጣጣላቸውም። ከወዲሁ ያሉ ምልክቶች እንደሚጠቁሙት ከሆነ ብሪታንያ በኅብረቱ አንድ ወጥ ገበያ ለመገልገል እንዲፈቀድላት በእሷ በኩል የኅብረቱ አባል ሀገሮች በአሳ ማስገሪያ ክልሎቿ እንዲገቡ መፍቀድ ይኖርባታል። የኅብረቱን የሰራተኛና የአካባቢ ጥበቃ ደንቦች የሚያዳክም ተግባር እንደማትፈጽምም ዋስትና እንድትሰጥ ትጠየቃለች። ብሪታንያ እንዲህ ያለ ውል ውስጥ እንደማትገባ ስታስታውቅ ነው የቆየችው የአህጉራዊው ኅብረት የብሬክዚት ዋና ተደራዳሪ ሚሸል ባርኒዬ ቀኑ እየሄደ ነው። አስራ አንድ ወር እጅግ በጣም አጭር ጊዜ ነው። ከህብረቱ ውጪ ዩናይትድ ኪንግደም ከስኮትላንድ ጋር የከረረ ውጥረት ውስጥ እየገባች ነው። ስኮትላንድ ከአውሮፓ ህብረት ለመቀላቀል እንድችል ነጻ ሀገር እንድሆን ህዝበ ውሳኔ ላካሄድ ብላ ጠይቃለችና ለማናቸውም በብሪታንያ ከአውሮፓ ህብረት መለያየት ዛሬ ማታ ማዕከላዊ ለንደን እና ሌሎች አካባቢዎችም ላይ በፈንጠዝያ ይከበራል። ይሁን እንጂ የዛሬ ዕለት በረጅሙ የብሬክዚት ትርኢት የመጀመሪያው ምዕራፍ የተዘጋበት እንጂ የጉዞ መደምደሚያ አይሆንም። ቆንጅትን ለዘገባው አመሰግናለሁ። አድማጮች አሁን እዚህ ከገባን በኋላ የደረሰን አንድ ዜና አላሰማችሁ። በታላቁ የህዳሴ ግድብና በናይል ወንዝ አጠቃቀም ዙሪያ ኢትዮጵያ፣ ግብጽና ሱዳን ዋሽንግተን ዲሲ ላይ እያካሄዱት ያለው ድርድር አራተኛ ቀኑን ይዟል። ተጨባጭ ስምምነት ላይ ለመድረስም እየታገሉ መሆኑን የተገለጠው የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕ ታዲያ ዛሬ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር በስልክ መነጋገራቸውን ዋይት ሀውስ ባወጣው መግለጫ አስታውቋል። ታላቁ ህዳሴ ግድብ ጉዳይ ላይ ስምምነት ወደ መድረስ የተቃረበ ነው በማለት ብሩህ ተስፋ ማንጸባረቃቸውንና የሚመለከታቸውን ሁሉ ይጠቅማል ማለታቸውን መግለጫው ጠቅሷል። አድማጮች አሁን ወደ መጨረሻው የመጽሔት ርዕስ ነው የምወስዳችሁ። ወደ ጎረቤት ሱዳን ይወስደናል። ባለፈው የታህሳስ ወር መጀመሪያ በሱዳን ፖሊስ በቁጥጥር ስር የዋሉ ኢትዮጵያውያን አለመለቀቃቸውን በሱዳን የሚኖሩ ወገኖቻቸው ተናገሩ ይለናል። ኢትዮጵያውያኑ በቁጥጥር ስር የዋሉት የሀገሩ ፖሊስ በሀገሩ ውስጥ በሀገሩ ይኖሩ ነበር ባላቸው የውጭ ሀገር ዜጎች ላይ እርምጃ ሲወስድ መሆኑን በሱዳን ያለው የኢትዮጵያ ኤምባሲም ከሀገሩ ጠቅላይ ሚኒስትር ጋር ተገናኝቶ ይፈታሉ ተብሎ ቢነገርም ኢትዮጵያውያኑ ከወር በላይ እስር ላይ መቆየታቸውን የተገለጸው በሱዳን ያለው ኤምባሲ ስለ ጉዳዩ ምላሽ ሰጥተዋል። ገልሞ ዳዊት ነው ያጠናቀረው። ታህሳስ አንድ 2012 ዓ ም በካርቱም በሱዳን ፖሊስ በቁጥጥር ያዋሉ ኢትዮጵያውያን እስካሁን ከእስር ለመለቀቃቸው ታውቋል። በከተማዋ የሚኖሩ ኢትዮጵያውያን ለአሜሪካ ድምጽ እንደተናገሩት ኢትዮጵያውያኖቹ በሱዳን የኢትዮጵያ ባለሙሉ ስልጣን አምባሳደር ሽፈራው ጃርሰው ከጠቅላይ ሚኒስትር አብደላ ሐምዶክ ጋር ተገናኝቶ ከመከሩ በኋላ ይፈታሉ ቢባልም እስካሁን እንዳልተለቀቁ ተናግረዋል። ከድር አብዱራህማን ከስምንት ዓመት በላይ በሱዳን ኖረዋል። ባለፈው ታህሳስ የአጎቱ ልጅ የሆነው ካሌድ ሀሰን ከሚሰራበት ቦታ በፖሊሶች ተይዞ መታሰሩን ከዚያም ፍርድ ቤት ቀርቦ የአራት ወር እስራት ወይም የአንድ መቶ ሺህ የሱዳን ፓውንድ Egaa asitti bakka jireenyi baay'ee ulfaataadha. Nyaata qallaba hin qabnu. Jiru akkuma arganii bakka nama fi hin hojjechiisu ijoollee hojii kana fi hin hojjechiisu. Bakka baay'ee waa miidhaa baay'ee miidhamnaa miidhamaa jirre dhabee jira. Kadir wandamuun diiffattaa alatti baay'ee Sudaan hin miqeenya. Hunii Itoophiyaa hin baasin ba'aa kaalajjii xayiqqee allahu. Nagargan በካርቱም የሚኖሩ ትውልደ ኢትዮጵያውያን ስደተኞች ባለፈው ወር በኢትዮጵያ ዜጎች ላይ እስር ሲበረታ በሱዳን የኢትዮጵያ አምባሳደር ከሀገሩ ጠቅላይ ሚኒስትር አብዱላ ሐምዶክ ጋር ተገናኝቶ ከመከሩ በኋላ እስሩ ጋብ ማለቱን ገልጸው፣ ነገር ግን ለትውልደ ኢትዮጵያውያን ስደተኞች ሲሰጥ የቆየው የመኖሪያ መታወቂያ ፍቃድ አሰጣጥ ግን መቋረጠውን ተናግረዋል። አምባሳደር ሽፍራው ጃርሶ በሱዳን የኢትዮጵያ ባለሙሉ ስልጣን አምባሳደር ናቸው። አንደኛ ፍርድ ቤት አንድ ከፈረደ በኋላ በሀገሩ ህግ መሰረዝ የሚችለው ፕሬዚዳንቱ ብቻ ነው ወይም በህግባዊ ነው። ፕሬዚዳንቱ እና ጠቅላይ ሚኒስቴር ጉ አመልክተን ለሚመለከተው አቅጣጫ ሰጥቶ መደዳቸው ቀርቦላቸው እንዲለቀቁ የሚል በቃል ሰምተናል። ስለዚህ ከእሁድና ሰኞ ላይ ፋይናላይዝ እናደርጋለን የሚል ነገር አግኝተናል። አሁን እየጠበቅን ነው ያለ ነው አምባሳደር ሽፈራው። ኢትዮጵያውያን በኤምባሲው ላይ የሚያቀርቡትን ሰሞታን አጣጥለዋል። ከመቶ በላይ ከታሰሩት ኢትዮጵያውያን ያላቸው ገንዘብ ከፍለው መለቀቃቸውንም አክለው ገልጸዋል። ሌላው ኢትዮጵያን ያነሱት ችግር የመኖሪያ ፈቃድ ወረቀት መከልከል ነው። ሱዳን ከኢትዮጵያ ጋር ባላት መልካም ጉርብትና ለኢትዮጵያውያን ልዩ መኖሪያ ፈቃድ የምንሰጥ ስትሆን በቅርቡ ግን ወረቀቱን ለማግኘት የተመዘገቡ ኢትዮጵያውያን መታወቂያው እንዳልተሰጣቸው ይናገራሉ። ለዚህስ ምን ምላሽ አለ ለሚለው አምባሳደር ሽፈራ የሚያገኘው ያገኛል አንዳንድ አካባቢ ሲክድ የትም ሀገር እንዳለ ታች ያለው ሰራተኛ የኮረፕሽን ነገሮች አሉ። እነዚያ ነገር ሲደረጉ ከመንግስት ጋር እንነጋገራለን። አንዳንዴ ደረሰኝም አይሰጧቸውም፣ እንዲሁ የሚቀበልም አካል አለ። ይሄ ማንኛውም ሀገር ላይ ያለ የመልካም አስተዳደር ችግር ነው። ከዛ ምልክቶች አሉ። አጠቃላይ ጥናቱ ደብዳቤ ጽፈን አሁን የተስማማ ነው። ከዚህ የተለያየ ሚኒስቴር መስሪያ ቤት ነው የሚመለከተው። ማህበራዊ ጉዳይ እኛ ሀገር የሚባለው ዚሌበር የሚባለው ንግድ ሚኒስቴር ይመለከታል። ኢንቴሪየር ሚኒስቴር የሚባል ይመለከታል። እኛ ሀገር ደግሞ የሰላም ሚኒስቴር የሚለውን ነው እነ አንድ ጋር ተቀናጅተው ኢሚግሬሽን የሚመለከታል ተቀናጅተው አትሊስት ወደፊት ሱዳን ውስጥ ያሉት ምክንያቱም ሱዳን ውስጥ ያለ ቀላል አይደለም። በቁጥርም ሱዳን ዝም ብላ ሰው ማንም ሀገር እንደዚህ በነ ነጻ የሚያስገባ ሀገር የትም ሀገር ያለም አይመስለኝም። ሱዳን ለየት ይላል። እስካሁን ሲያደርግ የነበረው አሁን በዛው ደረጃ እያደረግ እያሻሻል እና እንዴት እንፈታለን የሚለውን እንደ በሱዳን ተጨባጭ ሁኔታ ምክንያቱም ሱዳንና ኢትዮጵያ ሌበር እንትሉን በጣም ይፈልጉታል። እያንዳንዱ ቤት በየአንዳንዱ ፋብሪካ በየአንዳንዱ ቦታ ማአት ኢትዮጵያን ታገኛለን። ይህን ርፊት አጠቃላይ መስመር ለማስያዝ ጥናት አድርጎ ሁለቱ ሀገሮች ተስማምቶ መሄድ ስላለበት ያንን ጥናት እያደረግን ነው። በእኛ በኩል እንደ ኤምባሲ ጥናቱን አድርገን ለዋና መስሪያ ቤት አጥቅናል። በቅርብ መጥተው ሁለቱ ሀገር እንደሚነጋገሩ በሚኒስትር ደረጃ እየጠበቅ እየጠበቅና ያለ ነው። አምባሳደር ሽፈራው ባለፈው ታህሳስ አንድ ከተያዙ ከመቶ በላይ ኢትዮጵያውያን ከሰባ በላይ የሚሆኑት አሁንም በካርቱም ኦምዱርማን እስር ቤት እንዳሉ አረጋግጠዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ ገልሞ ዳዊትን ለዘገባው አመሰግናለሁ። በመጨረሻው ዘገባ ወደ አፋር እንሂድ። በአፋር ክልል የሚገኘው ከሰም የስኳር ፋብሪካ ሰራተኞች ላቀረብናቸው ጥያቄዎች መልስ የሚሰጠን አጣን ሲሉ የሥራ ማቆም አድማ መጥተዋል። መስፍን አራጌ ተከታዩን አጠናቅረዋል። ከመቶ በላይ ሰራተኞችን ቀጥሮ ያሰራል የተባለው የከሰም ስኳር ፋብሪካ በሰራተኞች የስራ ማቆም አድማ ምክንያት ስራውን ካቆመ ሁለት ቀናት ተቆጥረዋል። ለስኳር ግብአት የሚሆን የሸንኮራ ገዳ የሚያመላልሱ ተሽከርካሪዎች እንዳይንቀሳቀሱ መንገድ ተዘግቶባቸዋል። ሰራተኞቹ ቅሬታ አለን ይላሉ። ቅሬታችን ይሄ ፋብሪካ እዚህ አካባቢ ሲመጣ የአካባቢ ማህበረሰብ፣ የአርብቶ አደር ማህበረሰብ ልጆችን ተጠቃሚ እናደረጋለን፣ ዞሮ ዞሮ የዚ አርብቶ አደር ማህበረሰብ ይለወጣል ነው የተባለው። አስተያየት ሰጪው ተጠቃሚ ይሆናል የተባለው የህብረተሰብ ክፍል ተጠቃሚ መሆን አልቻለም። የንጹህ መጠጥ ውሃ አቅርቦት፣ የሆስፒታልና የትምህርት ቤት ግንባታ ይከናወናል ተብሎ ቃል ቢገባም ቃሉ በተግባር ላይ አልዋለም። ይህ ደግሞ የስራ ማቆም አድማ እንድንመታ ምክንያት ሆኖናል ባይ ናቸው። ከጀመረ አምስት ዓመት ሆኖታል። ተማሩ እስከወ አካባቢ ማህበረሰብ ልጆች እያሉ ግን እስከዚያ ድርጅት በማኔጅመንት ደረጃ ላይ ምንም አይነት የአካባቢ ማህበረሰብ ጠቃሚ የለም። አምስት ዓመት በሲዝናል ሰራተኝነት የሚሰሩ የአካባቢ ማህበረሰብ አርብቶ አደር ማህበረሰቦች ሴቶችም ወንዶችም አሉ። ሲዝናል በጊዜያዊነት እነዚ ሰራተኞች ምንም አይነት አምስት ዓመት ሙሉ በሶስት ወር ኮንትራት የተራዘመላቸው በሲዝናል ተጨማሪ የሰሩ ይገኛሉ። ኮንትራክት ስለሆኑ ትፍልጉ ከተመቻቸው ይቀጥራቸዋል፣ ካልተመቻቸው ደግሞ ያባራቸዋል። በቋሚነት መቀጠር ነበረባቸው ነው የምትሉት እናንተ? በቋሚነት መቀጠር ነበረባቸው። ከዚህ በተጨማሪ የደረጃ ማሻሻያና የደሞዝ ጭማሪ ምላሽ የሚያገኝበት መዋቅር ወደ ፋብሪካው ቢላክም ተግባራዊ ሳይሆን መቆየቱንና ሰራተኛው ለከፍተኛ ችግር መዳረጉን ጠቁመዋል። ኢትዮጵያ ውስጥ ከተደረገው ለውጥ በኋላ በስኳር ኮርፖሬሽን ላይ የተጠና በኢንዱስትሪ ላይ የተደረገ ሪፎርም አለ። ዛፍ በዚህ በሁለት ሺ አስራ ሁለት ላይ በሁሉም ፋብሪካ ላይ ተግባራ እንዲሆን ተብሎ ነበር። መዋቅሩ ማለት ነው። ያ መዋቅር ደግሞ እዚህ ስድስት ወር ሆኖታል። ምንም ተግባራዊ ሊደረግልን አልቻለም። የመዋቅር ማሻሻ፣ የደረጃ ማሻሻ፣ የደሞዝ ማሻሻ ማለት ነው። እኛ ደግሞ ለኮርፖሬሽን፣ ለወረዳም፣ ለዞንም፣ ለክልልም ደብዳቤ ጽፈናል። ከዚህ በፊት ማለት ነው ከሁለት ወር በፊት። ከዚያ ደብዳቤ ላይ ደግሞ ከኮርፖሬሽን ሆነ ከክልልም ሆነ ከዞንም ሆነ ከወረዳም መልስ አልተሰጠም። ማንም እኛ ጋር መጥቶ ሊያናገርን አካል የለም፣ ፈቃደኛ አልሆነም ማለት ነው። ምንም አታመጡም ማለት በመጨረሻ ማለት ምንም አታመጡም። ማኔጅመንቱም አለን የዱለቻ አመራር የካቢኖች የሆኑ ሰዎች ደግሞ እንደዛ ነው እንትነት ማለት ነው። የፋብሪካውን ማኔጅመንትም በቡድን ተኝነት ይወቅሳሉ እስከዛሬ የአፋርን ማህበረሰብ ተጠቃሚነት እናረጋግጣለን ብሎ በፋብሪካ ውስጥ የተደራጁ ቡድንተኞች አሉ። የማናጅመንት አካል ሆነው የራሳቸውን የሚያራምዱ እንደፈለጉ መፍለጥ መቁረጥ እንችላለን ብሎ ራሳቸውን እንደ ፈጣሪ የሚያዩ እኔ ከሞትኩ ሰርዶ አይብቀል አይነት አመለካከት ያላቸው ማናጅመንት መንግስት ሀ ያላላቸው ለዚህ ያበቁን እነሱ ናቸው። በመጀመሪያ ማለት ነው አምቧ ጋሮ እንድንፈጥር ያደረጉት እነሱ ስለሆኑ ማለት መንግስት እነኝን ላይ ጥብቅ ክትትል እንዲያደርግልና አስፈላጊ መፍትሄ እንዲሰጣል ነው ጥያቄያችን። ብዙ ጊዜ በተነሱት ቅሬታዎችና ችግሮች ዙሪያ የሚመለከታቸውን የፋብሪካውን ስራ አስኪያጅ ለማግኘት ተደጋጋሚ ጥረት ባደርግም አልተሳካልኝም። እንዳገኘኋቸው ምላሻቸውን ይዤ የምመለስ ይሆናል። በርካታ ቢሊዮኖች የወጡባቸው የስኳር ፋብሪካዎች የአገሪቱን የስኳር ፍላጎት ማርካት ቀርቶ በግብዓትና መሟላት በሚገባቸው አገልግሎቶች እጥረት ሳቢያ የቅሬታ ምንጭ እየሆኑ ነው። በስኳር ኮርፖሬሽን የኮርፖሬት ኮሚኒኬሽን ስራ አስፈጻሚ ጋሻው አይችልሁም። አዳዲስ የስኳር ልማት ፕሮጀክቶች በተለያዩ የሀገራችን ክፍሎች በስፋት የተጀመሩ በት ሁኔታ ነው ያለው። ከሁለት ሶስት አመት ምረት ጀምሮ አብዛኞቹ ማለት ይቻላል የፕሮጀክት ፌዛቸውን ስላልጨረሱ ሰራተኞች የሚገለገሉባቸው እንደ መብራት፣ ውሃ፣ ቤቶች አካባቢ ላይ እጥረት አለ። እነዚህን ለማሟላትም ኮርፖሬሽኑ ከፍተኛ በጀት መድቦ እየሰራ ይገኛል። ምን ያህል በጀት ተበጅቶ እየተንቀሳቀሳቸው እንደሆነ ማወቅ እንችላለን። ለጊዜው ዳታው ይሄን ያህል ነው ብዬ ልነግር አልችልም። ስለ ከሰም ስኳር ፋብሪካም ይህን ብለዋል። ጥር ሀያ አንድ ቀን ሁለት ሺ አስራ ሁለት ረፋድ አካባቢ ላይ ከሰም ስኳር ፋብሪካ ማኔጅመንት ከአካባቢው ወረዳ አምራሮች ጋር ጥያቄ ካነሱ ሰዎች ጋር አብረው ውይይት ነበረ። ውይይት ተከትሎ ባለመስማማት ጥያቄ ያነሱ አካላቶች ረግጠው እንደወጡ ሰምተናል። ውይይቱን ከዛ በኋላ ነው እንግዲህ ፋብሪካውን የማስቆም ለእኛ ስድስት ሺ ሄክታር መሬት ላይ ሸንኮራ አገዳ ፋብሪካው አልምቶ ለእኛ ያቀርብልናል። የዛም የሚባራ እርሻ ልማት የተወሰነ ሄክታር ላይ ቃጠሎ መድረሱ ሰምተናል። እንዲሁም ደግሞ ፋብሪካው እንደቆመም ማረጋግጠናል። አሁንም ላይ ዛሬ ባለኝ መረጃ የፋብሪካው ማኔጅመንት ወረዳ አመራሮችን የዞን አመራርና እንዲሁም የፋር ክልል ልዩ ኃይል ጋር በጋራ እየመከሩበት የሚገኝ እንዳለ መረጃ ደርሶኛል። ኮርፖሬሽኑ ችግሩን ከመፍታት አንጻር ምን አቋም ይወጣል? አንዱ ጥያቄያቸው ማዋቀሩን ተከትሎ ምደባ ቶሎ ነውቅ የሚል ነው ያለው። ይሄም በአጭር ጊዜ ውስጥ እንዳያውቁ የሚደረግበት ሁኔታ አለ። ባለን መረጃ መሰረትም ፋብሪካው ማኔጅመንት አንዳንድ የሚጣሩ ነገሮች እያዩ ከመሆን ጋር በተያያዘ እንደሆነ ነው የተወሰኑ ቀናት መስለ የነበረው። ስለዚህ በቀጣይ የሚፈታበት ሁኔታ ይኖራል። ስራ ነው የሚያስቆሙ ሁኔታዎች መኖር የለባቸው። ፕሮጀክቱ ቀድሞውንም የህብረተሰቡን ስነልቦናና ኢኮኖሚያዊ ተጠቃሚነት ግምት ውስጥ ሳያስገባ የተሰራ በመሆኑ አሁን የተፈጠረውን የሰራተኞች ቅሬታ አስከትሏል የሚሉት ደግሞ የአፋር ሰብአዊ መብቶች ድርጅት ሊቀመንበር ገአስ አህመድ ናቸው። ብዙ ሚሊዮኖች የተበሉበት ፕሮጀክት ነው። ዛሬም የአፋር ህብረተሰብ ከዘበኝነት ውጪ በስራ ላይ የራሱን አሻራ እንዲጥል ያልተደረገበት ሁኔታና ከፍተኛ የሆነ ሮሮ የሚያሰሙበት ሁኔታ ነው ህዝቡ ያለው። የሰራተኛ ማህበሩንም ሄደን እዛው አናግረናል። ለስኳር እርሻ ልማት ባለስልጣኖች የጻፈው ደብዳቤ፣ ለክልሉ የጻፈው ደብዳቤ፣ በጣም ብዙ ደብዳቤዎች በእጅ ላይ ይገኛሉ። እስካሁን ግን ምንም አይነት መፍትሄ ሊሰጠው ያልቻለበት ሁኔታ ነው ያለው። ሰራተኞቹ ያነሷቸውና ይገነባሉ ተብለው ሳይሰሩ ስለቀሩት ፕሮጀክቶችም ይህን ብለዋል። የሆስፒታል ግንባታውን ሄጄ አይቼዋለሁኝ። ዝም ብሎ ባለበት ቆመዋል። የተወሰነ ግንባታ ተጀምሮ ነበር። ነገር ግን ያን ብቻ አይደለም። ሀያ አምስት ሺህ ሄክታር የሚሆን ለዚህ ህብረተሰብ እርሻ ለማድረግ ቃል ተገብቶ ነበር። ያ ሁሉ አልተፈጸመም። ሳይሆንም የአፋር አርብቶ አደር ወጣቶችን በቴክኒካል ስራዎች እናሰለጥናለን የእናንተ ጠቃሚ ትሆናላችሁ የሚል ነበር። ያም አልተፈጸመም። ፋብሪካው ከቻይና ልማት ባንክ በተገኘ 123 ሚሊዮን ዶላር ከአምስት ዓመታት በፊት የሙከራ ምርት የጀመረ ሲሆን በተለያዩ የግንባታ ደረጃዎችና ማሻሻያዎች ሲሟሉ በቀን ከ150 እስከ 260 ቶን ስኳር እና እስከ 30 ሜትር ኪዮብ ኤታኖል የማምረት አቅም እንዳለው ስኳር ኮርፖሬሽን በድረገጹ አስነብቧል። በአሁኑ ሰዓት ግን ፋብሪካው በቀን እስከ 3 ሆሪዛንታል ስኳር የሚያመርት መሆኑን ከሰራተኞች ጠቆማ ለማወቅ ተችሏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ። ከደሴ መስፍን አመሰግናለሁ። አድማጮች፣ የአርብ ጥር 22 2012 ዓ ምት ምሽት ዝግጅታችን በዚሁ መጠናቀቁ ነው። ለዜማ ምርጫ ሰዓት አልተገኘም እና በተከታዩ ዜማ እንሰናበት። ትግርኛ ይከተላል። በእኔ በኩል ሰላም፣ ደህና ደሩ። ነገ እንገናኝ Thank you